ትኩረት በአፍሪካ ምዕራብ አፍሪቃዊቱ ሀገር ኒጀር ዋነኛ የጀርመንና የአውሮጳ ህብረት አጋር ናት። ምክንያቱም በየአመቱ ከ100 ሺህ የሚበልጡ ስደተኞች በሜዲትሬኔን ባህር በኩል ወደ አውሮጳ ለመግባት በሚያደርጉት ጥረታቸው በኒጀር በኩል ወደ ሊቢያ ወይም ወደ አልጄሪያ ይጓዛሉ። ከዓለም ድሆች ሀገራት መካከል አንዷ የሆነችው ኒጀር በወቅቱ ስልታዊ ትርጓሜዋ ከፍ እያለ ሄዷል። በዚሁ ሰበብም ጀርመንና የአውሮጳ ህብረት ከዚችው ሀገር ጋር ያለውን የልማት ትብብር ከፍ ለማድረግ አቅደዋል። የጀርመን የኢኮኖሚ ትብብር ሚኒስትር ጌርድ ሚለር ይህንኑ ተግባራዊ ለማድረግ ይበጃል ያሉትን የማርሻል እቅድ የተሰኘውን ሰላሳ ገጾች ያሉትን ዝርዝር አሰራር የሰፈሩበትን ሰነድ ባለፈው ረቡ ለሀገራቸው ምክር ቤት ማቅረባቸው የሚታወስ ነው። ከአፍሪቃ ጋር በእሴቶች ላይ የተመሰረተ ትብብር እንዲኖር እፈልጋለሁ። የጋራ ጥቅም አለን። ሚለር ይፋ ያደረጉት ለአፍሪቃ የተዘጋጀው የማርሻል እቅድ በተለይ ፍልሰትን የማስቀረት ድህነትን፣ የመታገልና ለአፍሪቃ ወጣቶች ማስተማማኝ የወደፊት እድል ማለትም የስራ ቦታ የመፍጠር አላማዎችን ይዞ ተነስቷል። ከዚህ በተጨማሪም የአየር ንብረት ለውጥን መገደብ፣ በእኩልነት ላይ የተመሰረተ አጋርነትን መፍጠር እንዲሁም ንግድን ማበረታታት የሚሉት ሀሳቦችም በሰነዱ ከፍተኛ ትኩረት አግኝተዋል። ይሁንና በጀርመን ኢኮኖሚ ውስጥ የአፍሪቃን ጉዳይ የሚከታተለው ማህበር ዋና ስራ አስኪያጅ ክሪስቶፍ ካነንጊሰር አፍሪቃን ለመርዳት የኢኮኖሚ ትብብር ሚኒስቴሩ ባዘጋጀው ሰነድ ላይ የሰፈሩት ሀሳቦች የሚደገፉ ቢሆንም የማርሻል እቅዱ በተግባር የሚተረጎምበት አሰራር ግልጽነት ይጎድለዋል ሲሉ ትችት ከመሰንዘር አልተቆጠቡም። ዳስ አስ ማት ዝ ይህ ሚኒስትሩ ያሉት ሁሉ ትክክለኛ ነው። በተለይ በአህጉሪቱ የግል ወረትን የማነቃቃቱና የግል ባለ ሀብቶችን ታታሪነት የማቃለሉ ሀሳብ እያንዳንዱ በተጨባጭ ምን ማድረግ እንደሚፈልግ ሰፊ ውይይት ሊደረግበት ይገባል ብዬ አምናለሁ። የማርሻል እቅዱ አሁንም ግልጽ አይደለም። ስለዚህ የኢኮኖሚው ዘርፍ እቅዱን ተግባራዊ ማድረግ የሚያስችል ተጨባጭ ዘዴዎች እንዲቀርቡለት ይጠብቃል። የተለያዩ የአፍሪቃ ስልቶች መዘጋጀት በያዙበት በአሁኑ ጊዜ ጀርመንና የአውሮጳ ህብረት ለኒጀር የሚሰጡትን የልማት እርዳታ አጠናክረው ቀጥለዋል። የጀርመን መራሂተ መንግስት አንጌላ ሜርክል በአጠቃላይ የማርሻል እቅዶችን ስኬታማነት በጥርጣሬ ነው የሚመለከቱት። እያመ ቢሆን ግን ሜርክል ባለፈው ጥቅምት ወር ኒጀርን በጎበኙበት ጊዜ ጀርመን ለዚቹ ምዕራባዊት አፍሪቃ ሀገር የምትሰጠውን የልማት እርዳታ ወደ አውሮፓ የሚመጡትን ስደተኞች በማስቆሙ ተግባር ላይ ብቻ እንደማትወስነው አስታውቀው ነበር። በኒጀር በመቶ ሺዎች የሚቆጠሩ ሰዎች እየተራቡ፣ ይህችው ምዕራብ አፍሪቃዊት ሀገር ህገ ወጥ ስደተኞችን የሚያጓጉዙትን ተሽከርካሪዎች ብቻ እንድታስቆም እርዳታ መስጠታችንን ማንም ሊረዳው አይችልም። ይህንንም ተከትሎ ጀርመናዊቷ መራሒተ መንግስት ለኒጀር ተጨማሪ 17 ሚሊዮን ዩሮ እርዳታ ለመስጠት ቃል ገብተዋል። ገንዘቡን ኒጀር የስራ ቦታ ለምትፈጥርበትና ትምህርት ቤቶችን ለምትገነባበት ተግባር እንድትጠቀምበት እየታሰበ ነው። ሁለቱ ወር ቀደም ሲል ኒጀርን የጎበኙት ጀርመናዊው የኢኮኖሚ ትብብር ሚኒስትር ጌርድ ምለርም ለኒጀር 15 ሚሊዮን ዩሮ የልማት እርዳታ እንደሚሰጡ አስታውቀዋል። ይኸው የገንዘብ እርዳታም በተለይ ስደተኞች መተላለፊያ ባደረጓቸው የኒጀር ገጠር አካባቢዎች የስራ ቦታ ለመክፈቻው ተግባር የሚውል ይሆናል። እርግጥ የወጣቱን የወደፊት እድል ዋስትና ለማረጋገጥ የስራ ቦታ መፍጠር አስፈላጊ ነው። ይህን እውን ማድረግ ትልቅ ፈተና ነው። ነገር ግን ጀርመን ይህንኑ ለማሳካት ብዙ ልታደርገው የምትችለው ነገር አለ። ለምሳሌ የጀርመን የልማት እርዳታ በዚያው በአፍሪቃዊቱ ሀገር ውስጥ በሁለት ቋንቋዎች የሙያ ስልጠና በሚሰጥበት ተግባር ላይ ሊውል ይችላል። የስራ ቦታ እንዲሁም የሙያ ስልጠና መፍጠር የጀርመናውያኑ የልማት ትብብር ያተኮረበት ማዕከላዊ ነጥብ ነው። እርግጥ ይህ ፈጣኑን ስኬት አያስገኝም። ጌርድ ሚለርም ሆኑ አንጌላ ሜርክል በገቡት ቃል መሰረት እስካሁን በተጨባጭ የቀረበ ፕሮጀክት የለም። በአሁን ጊዜ ምን አይነት ፕሮጀክት የትና እንዴት እንደሚጀመር ገና እየተጣራ ነው። ጀርመን ለኒጀር ሶስተኛ ትልቋ የልማት እርዳታ አቅራቢ ሀገር ናት። ከዚሁ ጎንም የአውሮፓ ህብረት በምዕራብ አፍሪካዊቱ ሀገር ግዙፍ የትብብር ስራ ጀምሯል። የአውሮፓ ህብረት የውጭ ጉዳይ ተጠሪ ፌዴሪካ ሞጌሪኒ ባለፈው ታህሳስ ህብረቱ ለኒጀር ምን ያህል ገንዘብ በእርዳታ እንደሚሰጥ ገልጸዋል። ለኒጀር ቤኔፊሲር ደነፍ ፕሮግራም የአውሮጳ ህብረት በኒጀር 540 ሚሊዮን ዩሮ የሚያወጡ ዘጠኝ ፕሮጀክቶች ለመጀመር ቃል ገብቷል። ፕሮጀክቶቹ በገጠሩ አካባቢ ልማት በሙያ ስልጠናውና ለወጣቱም የስራ ቦታ ፈጠራው ላይ ያተኩራል። እነዚህ የአውሮጳ ህብረት ያነቃቃቸው ፕሮጀክቶች ኒጀርን ብቻ ሳይሆን በተዘዋዋሪ መንገድም የአውሮጳውያኑን ጥቅም ያስጠብቃሉ። ኒጀር በልማቱ ትብብር እርዳታ ምላሽ የህገ ወጥ አፍሪካውያን ስደተኞች ዝውውርን ማብቃት እንዲሁም በህገ ወጦቹ ሰው አሸጋጋሪዎች አንጻር ትግሏን ማጠናከር ይጠበቅባታል። ከዚህ በተጨማሪም ከሊቢያ ወደ ሜዲትሬኒየን የሚጓዙ ስደተኞችን ያሳፈሩ ተሽከርካሪዎችን ጉቦ እየተቀበሉ በሚያሳልፉት በምግባረ ብልሹዎቹ የሀገሯ ፖሊሶች ላይ እርምጃ መውሰድ ይኖርባታል። በጦር መሳሪያና ባደንዛዥ ዕፅ ንግድ አንጻርም እስካሁን እያደረገችው ካለው በተሻለ መንገድ መታገል አለባት። አውሮፓውያን በአሁኑ ጊዜ ግልጽ ለማድረግ የሚፈልጉት በኒጀር የጀመሯቸው ፕሮጀክቶች ስኬታማ መሆናቸውን ነው። የአውሮፓ ህብረት የውጭ ጉዳይ ተጠሪ ፌዴሪካ ሞጌሪኒ ፕሮጀክቶቹ ከተጀመሩ በኋላ በኒጀር በኩል ወደ አውሮፓ የሚመጣው ስደተኛ ቁጥር መቀነሱን በኩራት ነበር የገለጹት። በአሁኑ ጊዜ በኒጀር በኩል እያደረጉ ወደ አውሮፓ የሚመጡ ስደተኞች ቁጥር በየወሩ 1500 ነው። እንደሚታወቀው ከኒጀር ጋር የልማት ትብብራችንን ከማስፋፋታችን ከጥቂት ወራት በፊት ቁጥሩ 7 ሺ ነበር። ይሁን ይሁንና ሞጌሪኒ አክለው እንዳስረዱት የስደተኞቹ ቁጥር እንዴት ሊቀንስ መቻሉ በወቅቱ ግልጽ አይደለም። ስደተኞቹ ወደ አውሮጳ ለመግባት ሌላ መተላለፊያ መንገድ እየተጠቀሙ ይሁን አይሆንም የሚታወቅ ነገር የለም። አውሮጳውያኑ ለኒጀር እየሰጡት ያሉት በብዙ ሚሊዮን ዩሮ የሚገመት እርዳታ ትክክለኛ መሆኑን ለማሳያ የስደተኞች ቁጥር የቀነሰበትን ድርጊት እንደ መከራከሪያ ሀሳብ እየተጠቀሙበት ይገኛሉ። ጥያቄው በልማት እርዳታ ስም ለኒጀር የሚሰጠው ተጨማሪው ገንዘብ በእርግጥ በሀገሪቱ የስራና የሙያ ስልጠና ቦታ እየተፈጠረበት እንዲሁም ትምህርት ቤቶች እየተገነቡበት ነው ወይ የሚለው መሆን አለበት። ይህንን በተመለከተ እስካሁን የተመዘገበ አዎንታዊ ውጤት አልቀረበም።